የሲዳማ አርነት ንቅናቄ በምህፃረ ቃሉ ሲአን፣ ስርዓቱ በሕገ መንግስታዊ ጉዳዮች ጣልቃ መግባቱ የለውጡን አካሄድ ጥያቄ ውስጥ እያስገባ ስለመሆኑ ማሳየ ነው ሲል ከሰሰ። የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን፣ በበኩሉ ጥያቄው ኃላፊነት በተሞላበት መንገድ እንዲፈታ ተወያይቷል። ጣልቃ ገባ የሚባልበት ምክንያት ግን የለም ብሏል ንቅናቄው በሰጠው ጋዜጣዊ መግለጫ ብሔራዊ የምርጫ ኮሚሽን ውሳኔ ህዝብ ለማስፈጸም ዝግጁ ያለመሆኑን እቃወማለሁም ብሏል። የብሔራዊ ምርጫ ኮሚሽን ምላሽ ለጊዜው ይሄ ዘገባ እስከተጠናቀረበት ድረስ አላገኘንም። ዝርዝሩ ግን ዮናታን ዘብዲዎስ ከአዋሳ እንደሚከተለው ያቀረበው ነው። የሲዳማ አርነት ንቅናቄ ሊቀመንበር አቶ ዱካሌ ላሚሶ እንዳሉት የህዝበ ውሳኔ ቀን በውል አልተገለጸም። የሲዳማ የክልልነት ጥያቄ ምላሽ ያሰጥ መጓተቱና የውሳኔ ህዝብ ቀን አለምታወቁን የተቃወመ የሰላማዊ ሰልፍ ተካሂዶም ይሄ ነው የሚባል በእሳቸው አገላለጽ ብቃት ያለውን ምላሽ ያሰጠም የክልልም ሆነ የፌደራል መንግስት አካል የለም ብሏል። አሁን ባለው ተጨባጭ ሁኔታ ስርዓቱ በህገ መንግስታዊ ጉዳዮችና በአስፈጻሚ ተግባር ውስጥ ጣልቃ የገባ ሲሆን ለውጡ ጥያቄ ውስጥ ስለመግባቱ ማሳያ ይሄ ነው ብሎም የሲዳማ አርነት ንቅናቄ ሲያህን ያምናል ብሏል። የክልሉ ምክር ቤት የተጣለበትን ኃላፊነት እንዲወጣና ዝምታውን እንዲሰበርም ጠይቋል። ሰላማዊ ሰልፍ ሲደረግ ሰላማዊ ሰልፉን ተከት አንድ አካል ጉዳዩ የሚመለከተው ምላሽ መስጠት አለበት። ሬፈረንደሙም የማደራጀት ኃላፊነት ያለበት የክልል መስተዳደር ምክር ቤት ነው። ስለዚህ ይህን የሚያክል ህዝብ በዚህ አደባባይ ወጥቶ ጥያቄውን ሲያቀርብ ኦፊሻሌ መግለጫ ሲሰጥ አልሰማንም። በቦታው ተገኝቶም ይሄ ነው ምላሹ ያለ ሰው የለም። ይሄ ምንድን ነው የሚያሳየው? ከፍተኛ በህዝብ ላይ ያለው ንቀት ነው የሚያሳየው። በዚህ ጉዳይ ላይ የክልሉ ምክር ቤት መግለጫ ሊሰጥ ኦፊሻል መግለጫ መስጠት አለበት ብለን እናስባለን። የስዳማ ህዝብ ጥያቄ ጠይቀዋል። ሬፈረንደም ነው የቀረው። የቀረች ጊዜ ተረጋግቶ ለመስራት ጊዜ ያስፈልጋል። ምክንያቱም ሌሎች ክልሎች በዚህ ምክንያት የሚወጡ አሉ። ለነዛም እናስባለን። በጋራ ለማሰብ እንዲቻል ታይም ቴብሎቹ ወጥቶ በትክክል ለህዝቡ ሊገለጽ ይገባል። መግለጫውን ለጋዜጠኞች በጽሁፍ ያቀረቡት የስአን የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳ ራስን በራስ ውስጥ የህገ መንግስታዊ መስፈርቶችን አሟልቶ በደቡብ ክልል ምክር ቤት ውሳኔ አገኝቶ በብሔራዊ ምርጫ ቦርድ አመቻችነት ውሳኔ ህዝብ እንዲደረግ ደብዳቤ ብጻፍም በክልሉ ምክር ቤት ቁርጠኝነት ማነስና በፖለቲካ ጣልቃ ገብነት እየተጓተተ ነው ብሏል። ሲአን በሰጠው መግለጫ ምርጫ ኮሚሽን ውሳኔ ህዝብ ለማስፈጽም ዝግጁ አለመሆኑን ተቃውሟል። ህዝበ ውሳኔ ተደርጎ ሊጠናቀቅ ከሚጠበቀው ጊዜ የቀረው በጣት የሚቆጠሩ ወራት ብቻ ሆኖ ሳለ በደቡብ ክልል ምክር ቤት በኩል የቁርጠኝነት ማነስና የፖለቲካ ጣልቃ ገብነት በሰ ሰፊው እየታየ እንደሆነ ድርጅታችን ገምግሟል። ይህ ተግባር ህገወጥ ብቻ ሳይሆን እንደ ቀደሙት ጨለማ ጊዜያት ሁሉ አሁንም የገዢ ፓርቲ ጫና በመንግስት ተቋማት ላይ ያረፈ እንደሆነ የሚያረጋግጥ ነው። ለአብነትም በየካቲት 14 ቀን 2011 ዓም የህዝበ ውሳኔ መዘጋየትን ምክንያት ተደርጎ በመላ ሲዳማ የተጠራው ሰላማዊ ሰልፍ ፍጹም ሰላማዊ በሆነ አኳኋን መደረጉን ምክንያት በማድረግ ከጋዜጠኞች ለብሔራዊ ምርጫ ቦርድ ለተነሳው ጥያቄ ምላሽ ሲሰጡ ህዝበ ውሳኔ ለማስተባበር በደቡብ ክልል ምክር ቤት ጥያቄ መቅረቡን ገልጸው ነገር ግን ህዝበ ውሳኔ ለማደራጀት ዝግጁ እንዳይደለም ከመግለጹም አልፎ ህዝበ ውሳኔው ይካሄዳል ወይ የሚል ከስልጣናቸው ውጭ የሆኑና አግባብነት የሌላቸውን ምክንያቶች እየደረደሩ መቀጠሉ አሁንም ተቃዋሙ በስርዓቱ ተጽዕኖ ስር መሆኑን የሚያሳይ ሆነው፣ ከብሔራዊ ምርጫ ኮሚሽን ምላሽ ለማግኘት ከትላንት ጀምሮ ያደረግነው ምክር አልተሳካም፣ ስናገኝ የምንመለስበት ይሆናል። መግለጫው ሰሞኑን የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄደን የካት 19 11 ዓመት ትምህርት አውጥቶ ነበር ያለውን መግለጫ ድርጅቱ ፈላጭ ቆራጭ መሆኑ ያሳየ መሆኑን ፓርቲያችን አረጋግጧል ይላል። በሀገራችን የመጣውን አንጻራዊ ለውጥ ገዥ ፓርቲ በመንግስት ተቋማት ላይ በሚያደርገው ጣልቃ ገብነት እንዳይደናቀፍ የህግ አውጭና ፈጻሚው አካል ጤነኛ ግንኙነታቸውን ብቻ መሰረት አድርጎ እንዲያንቀሳቅሱ አጥብቀን እናሳስባለን። የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ድህድን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው ድርጅቱ ፖለቲካዊ ጣልቃ ገብነት አላሳየም። ነገር ግን ጥያቄው ኃላፊነት በተሞላበት መንገድ እንዲፈታ ለመዝጋት ተወያይቷል ብሏል። እንደ ፓርቲ ልንን ሊኖረን የሚገባ ነው ውይይት ያደረግንበት እንደዚን ጉዳዮችን እንዴት እንሄድበት የሚል ውይይት አርገን በደምብ በጥንቃቄ ኃላፊነት በተሞላ መንገድ ህዝቡን ባሳተፈ ብለናል። እዚህ ጋር ኮንሲደር ሊደረጉ የሚገቡ ጉዳዮችን ኮንሲደር እናደርጋለን። ጣልቃ እንደገባችሁ አድርገው እንደሚያስቡም ነግረውናል። ባላቸው ጉዳዮች ላይ በመንግስትም ባለው ኃላፊነት እንደ ፓርቲም ደግሞ ህዝቡ የወከለው ህዝብ ስላለው የህዝቡን ጋር ነው። ከዚህ በተጨማሪ መግለጫው የህዝብና ቤት ቆጠራ በተመለከተው ማዕከላዊ ስታቲስቲክስ ኤጀንሲ በሐዋሳና በስዳማ ዞን ሲከተለው የነበረው ና ሐዋሳ ከተማ ነዋሪዎችን ከስዳማ ውጭ የማድረግ አዝማሚያ አጥብቆ እንደሚቃወም ና በአራተኛው ህዝብና ቤት ቆጠራ የእርምት እርምጃ እንዲወሰድ ይጠይቃል። በ1999 በተደረገው ቆጠራ 2.9 ሚሊዮን አካባቢ የተባለው የስዳማ ህዝብ የሐዋሳን 259803 ሳይጨምር ሳይጨምሩ ስለዚህ ከዚህ በኋላ የሚደረግ ህዝብና ቤት ቆጠራ ይህንን አካሄድ በሚያስቆጥርበት ጊዜ ቀድሞ የሰራውን ስህተት ከነ ማብራራው አስተካክሎ የሐዋሳ ከተማ ህዝብ በስዳማ ዞን ህዝብ ድምር ውስጥ ተጠቃለው የሚገባበትን አሰራር ማካተት እንዳለበት ነው። የብሔራዊ ማዕከላዊ ስታቲስቲክስ ኤጀንሲ የሐዋሳ ቅርንጫፍ ኃላፊ አቶ ብርሃኑ ኃይሉ በበኩላቸው ያለፈው ቆጠራ ውጤት የእኛ ብቻ ሳይሆን የሁሉም ባለድርሻ አካላት የስራ ውጤት ነው ብሏል። ሐዋሳ ብቻ አይደለም፣ ብዙ በሀገር ባሉ ከተሞች ውስጥ የሪፎርም ከተማቸው አዲስ ከተሞች ለምሳሌ አዋሳ ከተማ ካየል ኳሳ ከተማ ትልቁ ከተማ ነው፣ ራሱን የቻለ ማለት ነው። በከንቲባ ሚስተዳደር ስለዚህ በከንቲባ ሚስተዳደር ራሱን በከንቲባ ሚስተዳደር እኔ እስከማወቅ እና እስከምሰማውን ድረስ እንደዚህ ነገሮችን ሰምቼም አላቅም። አሁን ነው የምትቀጥምን። አሁን ግን እንደ መሆን ያለበት ስላለፈው የቆጠራ በማንሳት ካላስፈላጊ ውዝግብ ውስጥ ከመብጣት ይሄን ዙር ሁሉም አካል ቆጠራው ለማሳካት በቅንጅት መስራት ለሁላችንም፣ ለሁሉም፣ ለሀገርም፣ ለህዝብም ለሚፈለገው ትንም ለመድረስ እንደሚጠቅም መገንዘቡ ነው የሚያስፈልገው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።